ወቅታዊ ጉዳዮች የህዝበ ውሳኔ ቅድመ ድምፅ በመላ አውስትራሊያ ነገ ይጀመራል። የተወሰኑ ክፍለ አገራት ከዋናው የህዝበ ውሳኔ ድምፅ መስጫ ቀን ኦክቶበር 14 ወይም ጥቅምት 3 አስቀድመው ዛሬ ሰኞ ኦክቶበር 2 መስከረም 21 የመራጮችን ድምፅ ማስተናገድ ጀምረዋል። ሰኞ መስከረም 21 የቅድመ ድምፅ መስጫ ጣቢያዎች የመራጮችን ድምፅ በምርጫ ሳጥኖች ሲያስተናግዱ የዋሉት ሰሜናዊ ግዛት፣ ቪክቶሪያ፣ ታዝማኒያና ምዕራብ አውስትሬሊያ ሲሆኑ ከነገ ጀምሮም በኒው ሳውዝ ዌልስ፣ ክዊንስላንድ፣ የአውስትሬሊያ መዲና ግዛትና ደቡብ አውስትሬሊያ በመካሄድ እስከ ዋነኛው የምርጫ ዕለት ኦክቶበር 14 ጥቅምት 3 ድረስ በመላው አገሪቱ የህዝበ ውሳኔ ድምፅ አሰጣጥ ስነ ስርዓት ይከናወናል። የአውስትሬሊያ ነባር ዜጎች ህገ መንግስታዊ እውቅና አግኝተው ጉዳዮቻቸውን ለመንግስት ሥራ አስፈጻሚ አካላትና ፓርላማ የሚያቀርብ ቋሚ ድምፅ ለፓርላማ አካል ለማቆም አውስትራሊያውያን በይሁንታቸው ጽድቅን፣ በእንቢታቸው የነፈጋ ድምፆቻቸውን በጋራ ያስተጋባሉ። ምንም እንኳ ቀደም ያሉ በርካታ የሕዝብ አስተያየት ስብስቦች የአውስትራሊያውያን የህዝበ ውሳኔ ድምፅ አዝማሚያ ወደ አይሁን ያጋደለ መሆኑን ደጋግመው ቢያመለክቱም፣ ጠቅላይ ሚኒስትር አንቶኒ አልበኒዚ ግና አውስትራሊያውያን ይሁንታቸውን በመቸር ለአገሪቱ የአሰባሳቢ አንድነት እድል ይሰጧታል ከሚለው አመኔታ ፈቀቅ አላሉም። የቅድመ ድምፅ መስጫ ጣቢያዎች በተከፈተበት ቀን ዋነኛ መልእክታቸው ያተኮረውም እዚሁ ላይ ነው። ሁሉም ሰዎች ሰዎች ሰዎች ሰዎች ድምፅ የሚሰጡበትን ጥያቄ ምን እንደሁ እንዲመለከቱት አበረታታለሁ። ከሕዝበ ውሳኔው ጋር ከቶንም የማይገናኙ ታላቅ የፍራቻ ዘመቻ እየተካሄደ ነው። በፍራቻ ዘመቻ የተገነባ አንድም አገር የለም። አገርን ለማጎልበት ተስፋን መሰነቅ የሻል ተስፋ ያስፈልጋል፣ የወደፊት ርዕይንም ግድ ይላል። እናም ሕዝበ ውሳኔ ማለት የመጻዒውን ጊዜ መልካም እድል ለመጨበጥ ከምድር ላይ አንጋፋና ቀጣይ የሆነውን የዚህችን አህጉር ታላቅ ልዩ ጥቅም በጋራ መጋራትን በመገንዘብ ብለዋል። የአውስትሬልያ ምርጫ ኮሚሽና ሳሊ አንገስ በበኩላቸው መራጮች ከወዲሁ በጣሙን የሚያመቻቸውን ቀን መርጠው ድምፃቸውን እንዲሰጡ አሳስበዋል። የምርጫ ኮሚሽን በጣምን በርቀት ነዋሪ ለሆኑ መራጮች የቅድመ ድምፅ የምርጫ ስነ ስርዓታቸው የጀምረው ሴፕቴምበር 25 መስከረም 14 ነው። ለሕዝበ ውሳኔው ምርጫ ካምናው የፌዴራል ምርጫ ጋር ሲነጻጸር የመራጮች ምዝገባ በ400 ሺህ ከፍ ብሏል። የምርጫ መመዘኛን ከሚያሟሉ ጠቅላላ አውስትራሊያውያን መራጮች ውስጥ ዘጠና ሰባት ፐርሰንቱ፣ ከነባር ዜጎች ውስጥ ዘጠና አራት ነጥብ 1 ፐርሰንቱ ተመዝግበዋል። ከዕድሜ አኳያም ዕድሜያቸው ከ18 እስከ 24 ከሆኑት ውስጥ 91 ነጥብ አራት ፐርሰንት የመራጭነት ምዝገባ አከናውነዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ አይሁን የሚለው ድምፅ አውስትራሊያን የኋሊዮሽ የሚወስድ ነው ብለው ቢከራከሩም የነባር ዜጎች ድምፅ ለፓርላማ አይሁን ዘመቻን የሚመሩት የተቃዋሚ ቡድን መሪ ፒተር ዳተን ግና ቋሚ የድምፅ ለፓርላማ አካል እንዲኖር በሕገ መንግስቱ ላይ በዘላቂነት ማስፈን የአገሪቱን በዘር መከፋፈል ነው ሲሉ እምቢታቸውን አንጸባርቀዋል። የተቃዋሚ ቡድኑ የኢሚግሬሽን ቃል አቀባይ ዳን ቲየን በበኩላቸው ይህ ከቶንም የሕገ መንግስታችን ሁነኛ ለውጥ ነው። እንዲያም ሆኖ ሳለ አንቶኒ አልባኒዝ እና ዝርዝር መረጃዎችን ለመስጠት አንድ ዓመት ተኩል ጊዜ የነበራቸው ቢሆንም ይህ ነው ያሉት የለም በማለት የአይሁን ዘመቻ ጎራ አቋምን አንጸባርቀዋል። ሕዝበ ውሳኔው የይሁንታ ጽድቅ አግኝቶ ለማለፍ በመላ አውስትራሊያ ከተሰጡ ድምፆች መካከል አብላጫውን፣ እንዲሁም የአራት ክፍለ አገራትን የይሁን አብዛኛ ድምፆች ማግኘት ይኖርበታል።